ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። እናንተ ስታስቡት በየታክሲው፣ በእግር የሚረጋገጡ አዲስ ድስት ውስጥ የሚቀመጡና ሰበብና የወይራ ፍንካች ሸንኮራ አገዳ የሚጓጉጣቸው በርበሬና ገሾ ውስጥ መንቆራቸው ተቀብሮ የገበያ ኮተት መናወሻ የሚያሳጣቸው ዶሮዎች አያሳዝኑም ትላላችሁ? ማክሲ ውስጥ ገብቼ ነው በተለይ በአንድ ዘንቢል ውስጥ ከወይራ ጥሉት ከመሳሰሉት ነገር ጋር ሳላስበው እንደም እግሬ ስር የዶሮ ድምፅ ሰምቼ ያ ያ ሁሉ

እንዘክራለን። የግዝ ቅኔ መምህር የሆኑት መምህር ሀዋስ ተረፈ በሀገር ቤት ባለው ስርዓት መልክ ባቢያቸውን አጣብተው ባዶ እግራቸውን ሆነው በግዝ እና በአማርኛ ቅኔ ዘርፈው፣ ተመልካቹ ቅኔ የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ። ወደፊትም እያንዳንዱ ፕሮግራም ላይ እንዲህ ዓይነት ነገር ቢሆን ቢደረግ ስነ ጽሑፉ ከዚህ ጋር አገናኝተን የምንሄድበት መንገድ ያሳየን አዲስና ደስ የሚል ነገር ነው። አዳምጠው ባየው ደስ ይለኛል። ችግሩ ምንድነው ከዛ በኋላ በሁለት ከተሞች የሥነ ግጥም ጉባኤ ወጣት ገጣሚያን ሶሎሞን ሞገስና ሰሎሞን ሳህለ ናቸው ስለ ዝግጅታቸው ያውጉናል። በርከት ያሉ ሌሎች ቅንብሮችም አሉን እንደምናመሻችሁ እንደምንሰነበታችሁ ክቡራንና ክቡራት የራዲዮ መጽሔት ታዳሚዎች፣ የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበደና አዲሱ አበበ ከዛሬ እሁድ ሐምሌ 27 2006 ዓመተ ምህረት ዝግጅታችን ጋር ቀርበናል። የአንድ ሰዓት ቆይታችን በሰዓቱ የዓለም ዜና ይጀምራል። መልካም ምሽት። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የቦምብ ፍንዳታ ደረሰ። ሶስት ሴቶች የተገደሉ ቢያንስ ሌሎች ሰባት ሰዎች ደግሞ ቆስለዋል ሲል የሀገሪቱ ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ሰለባዎቹ ስራ ላይ የነበሩ የማዘጋጃ ቤት የጽዳት ሰራተኞች መሆናቸውን የተገለጸው፣ ለዚህ ጥቃት ኃላፊነት የወሰደ ወገን የለም። አልሸባብ ሞቃዲሾ ውስጥ የሚያደርሰውን ጥቃት በቅርብ ቀናት እንዳባባሰ ግን የሚስተዋል ነገር ነው። ዛሬ እሁድ ጋዛ ውስጥ በሚገኝ ተፈናቃዮች የተጠለሉበት የተባበሩት መንግስታት ድርጅት ትምህርት ቤት በደረሰ ጥቃት ቢያንስ አስር ሰው ሲገደል፣ ሰላሳ አምስት ሰዎች ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣናት ጥቃቱ የእስራኤል ኃይሎች በአቅራቢያው ባደረሱት አየር ድብደባ የደረሰ ሳይሆን አልቀረም ብለዋል። እማኞች ሲናገሩ ራፋ ውስጥ ሰው ምግብ ለመቀበል በተሰለፈበት ነው ፍንዳታው የደረሰው በርካታ አስከሬኖች የህፃናት ጨምሮ ደም በደም በሆነው መሬት ላይ ወዳድቀው ታይተዋል። የእስራኤል የጦር ሰራዊት በጉዳዩ አስተያየት አልሰጠም። በአስር ቀናት ውስጥ የተባበሩት መንግስታት ትምህርት ቤት ላይ ከፍተኛ የዓለም አቀፍ ውግዘት ያስከተሉ ጥቃቶች ሲደርሱ ይህ ሶስተኛ ጊዜ መሆኑ ነው። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ይህን የዛሬውን ጥቃት የሞራል ኪሳራ የታየበት የወንጀል ድርጊት በማለት አጥብቀው አውግዘዋል። እስራኤል በአቅራቢያው ካሉ የተባበሩት መንግስታት ጣቢያዎች ከሀማስ በኩል ለሚተኮሱ ሮኬቶች ምላሽ እየሰጠሁ ነው ስትል መናገሯ ይታወሳል። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ቢሮ ቃል አቀባይ ትምህርት ቤቱ ከጋዛ በውጊያ ምክንያት ቤታቸውን ለቀው የተሰደዱ ሶስት ሺህ ስደተኞች ተጠልለውበት እንደነበረ ተናግሯል። ይህ በዚህ እንዳለ አንድ የፍልስጤሞች ልኡካን ቡድን ከከፍተኛ የዩናይትድ ስቴትስና የግብጽ ልኡካን ጋር ስለ ተኩስ አቁም ንግግር ላይ ለመሳተፍ ካይሮ ገብተዋል። እስራኤል ግን ሀማስ ከአሁን ቀደም የተደረጉትን ውሎች እየጣሰ ወደ ድርድሩ መልእክተኛ የመላክ አስፈላጊነቱ አልታየኝም ብላለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቁጥራቸው ወደ ሀምሳ የሚጠጋ የአፍሪካ መሪዎችን በትልቅነቱ ካሁን ቀደም ወደር የሌለው ጉባኤ ለማካሄድ ወዲህ ወደ ዋሽንግተን ጋብዘዋል። የዩናይትድ ስቴትስ የንግድ ተቋማት ለየኩባንያዎቻቸው አፍሪካ ውስጥ በርካታ እድሎች እንዳሉ እንዲገነዘቡ ለማድረግ ይህ ጉባኤ ይረዳል ብላ ዋሽንግተን ተስፋ አድርጋለች። አፍሪካ በምጣኔ ሀብት በፍጥነት እያደጉ ካሉ አህጉራት አንዷና ዩናይትድ ስቴትስም እጅጉን ከምትወደድባቸው አህጉራት አንዷ መሆኗ ብትሆንም የአሜሪካ የንግድ ዘርፍ በአፍሪካ መዋለ ነዋይ የማፍሰስ እርምጃቸው ዝግተኛ ሆኖ ነው የቆየው። ስለ አፍሪካ የተፈጥሮ ሀብት በብዙ መቶ ሚሊዮን ለሚቆጠረው የአፍሪካ ባለመካከለኛ ገቢ ህዝብ ያለውን የገበያ እድል የሚገነዘቡት ቻይና፣ አውሮፓና ጃፓንም ከአሁን ቀደም ተመሳሳይ ጉባኤዎችን አድርገው እንደሚያውቁ ይታወሳል በዚህ ነገ ሰኞ በዋሽንግተን በሚጀመረው ጉባኤ ያልተጋበዙት አራት የአፍሪካ መሪዎች ሲሆኑ የኤርትራ የሱዳን የዚምባብዌና የመካከለኛ አፍሪካ ሪፐብሊክ መሪዎች ብቻ ናቸው ይህ የዩናይትድ ስቴትስና የአፍሪካ መራሃዊ መንግስታት ጉባኤ የሚጀመረው በርካታ የምዕራብ አፍሪካ ሀገሮች በኤቦላ ቫይረስ ወረርሽኝ በተጠመዱበት በአሁኑ ወቅት ነው። ሁለት መሪዎች የምዕራብ አፍሪካ መሪዎች የሴራሊዮን እና ና የላይቤሪያ በሀገሮቻቸው ባለው የወረርሽኙ ሁኔታ ምክንያት ወደ ጉባኤው ለመምጣት የነበራቸውን እቅድ ሰርዘው ቀርተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በመሞትም ተስፋ አለ እንኳን በመለያየት ተገድቦ ባድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ እንኳን በሚፈውስ ደዌ ውሎ አድሮ ለተቈራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና ከጸበል ለተሰናኘ እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ዋሳ የተጋባን አዝመራ ደም የተቃባን ጎራ ከደመና ጋር ደምኖ ዘንቦ ለሚታረቀን እንኳን የዕድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ እግር ሙቅ የፍትህ ሚዛን ተከትሎ በመሞትም ተስፋ አለ። አለት ፈንቅሎ ለመውጣት ብፁዕ ሆኖ በሱባኤ ጻድቅ ሆኖ በትንሣኤ ለዳግም ሕይወት ለመብቃት ተስፋ አለ። በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አቅጅራ በቋጠራትና ፍቃት ናፋቂዎች በሚል ርዕስ ለሕትመት ካበቃት የግጥም መድብሉ ባገኘናት የሳምንቱ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አቅጅራን እናመሰግናለን። አሁን የመክፈቻውን ዜማ ነው ጃፓን ድምፃዊ ታስቴራ ወቀን ትዝታ ነው የምሽቱ መክፈቻ ያደረግ ነው። አድማጮች አሁን ወደ መታሰቢያው ዝግጅት እናንተ ስታስቡት በየታክሲው፣ በእግር የሚረጋገጡ አዲስ ድስት ውስጥ የሚቀመጡና ሰበብና የወይራ ፍንካች ሸንኮራ አገዳ የሚጓጉጣቸው በርበሬና ገሾ ውስጥ መንቆራቸው ተቀብሮ የገበያ ኮተት መናዋሻ የሚያሳጣቸው ዶሮዎች አያሳዝኑም ትላላችሁ? ታክሲ ውስጥ ገብቼ ነው በተለይ በአንድ ዘንቢል ውስጥ ከወይራ ጥሉት ከመሳሰሉት ነገር ጋር ሳላስበው እንደም እግሬ ስር የዶሮ ድምፅ ሰምቼ ያያ ሁሉ አንዳንድ ሰው ደግሞ በአምነቱ የሚያደርገው ነገር እዛው ተመለካከትኩ። እስቲ ስለ አውዳመት መጽሐፍ ጀመርኩ። የቡና ቤት ስዕሎች፣ አውድ አመት፣ የሌሊት ድምጾች እና ሌሎች በርካታ መጽሐፍት ደራሲው የብዕር ወጎች አባቱ መስፍን ሀብተ ማርያም በቅርቡ ከዚህ ዓለም በሞት ተለይቷል። ስለምናነበው ታሪክ የተለየ ቅርበት ያለን ያህል እስኪሰማን ድረስ በምንማረክለት ቀጥተኛና ቀላል አጻጻፉ ብቻ ሳይሆን በግሩ ያተራረኩ ጭምር ቀደም ብለን እንደሰማነው የአድማጩን ቀልብ መግዛት የቻለ የጥበብ ሰው ነበር። ተራኪ ወጎችን ብዙም በማይዘወተሩበት እንደ ልብ የጻፋቸውን ቁጥራቸው የበዛ ጽሁፎች ላነበበ ጭምር ዳግም ንባብን የሚጋብዝ ነው። ለመሆኑ መስፍን ሀብተ ማርያም ምን አይነት ሰው ነበር? በምሽቱ ፕሮግራማችን ሕይወትና ሥራዎቹን እንዘከራለን። በቅድሚያም ታላቅ ወንድሙን አቶ ኃይሉ ሀብተ ማርያምንና ከቅርብ ቤተሰቦቹ አቶ የኔነህ ባልቻን እናወያያለን። ከአቶ ኃይሉ ልጅም ታላቅ ስለሆኑ የልጅነት ጊዜውንም ለማስታወስ እድል የሚያገኙ ይመስለኛል። ምን አይነት ወንድም ነበረ መስፍን አብ ተማሪያም? ለርሶ ምን አይነት ልጅ ነበረ መስፍን? ትምህርት በጣም ፈጣን ነበረ ጎበዝ ነበር። ከህፃንነቱ ጀምሮ ደህና፣ ሁሉም ነገር የመቅሰም ችሎታ ነበረው። እኔ እንግዲህ ሰባት አመት በልጠዋለሁ። ከስድስት አመቱ ጀምሮ አንዳንድ ነገር መፍጠር መጻን ይወድ ነበረ። በልጅነቱ ዳዊት ደጋግሞ ከላልሷል። ትምህርት ቤት ገብቶ በሚማርበት ጊዜ ያው የትምህርት ፍቱ ወደ ድርሰት ዝንባሌ እንዳለው ያስታውቃል። ገና በልጅነቱ ያስታውቅ ነበረ። አዎ በልጅነቱ ያስታወቅ ነበር። ከአስር እስከ አስራ ሁለት ዓመት ያለው እድሜው ድረስ ግቢያችን፣ የእኛ ቤት አትክልት ብቻ ነው። ፍራፍሬዎች እንደ ትርንጎ፣ እንደ ብርቱካን የመሳሰሉ አትክልቶች እዛ ውስጥ ቁጭ ብሎ ወፎች ከዛፍ ዛፍ ላይ ሲበሩ ይህን ሁሉ ወረቀት ይዞ የመፍጠር የመጽሐፍ ፍቅር ነበረው። መምህራን ያዘጋጁለትን እንደ ዲስኩር አይነት በድፍረት የኢትዮጵያ ክብር ባላት ባሉ ጊዜ ወጥቶ የሚያነብ በከተማ ውስጥም ዞር ዞር እያለ የመንገዱን የባቡሩን የምኑን እያየ የመጽሐፍ ፍቅር የነበረው ነው ለማለት ነው። መልካም። ያ የመጽሐፍ ፍቅር እድሜ ልኩን እንደዘለቀ በኋላም አንጋፋ ደራሲ ከመሆኑ በፊት ብዙ መጣጥፎችን ጽፏል፣ ብዙ መጽሐፍትን ጽፏል። በተለይ ለየት ያለ ስዕላዊ አገላለጽ ባለው አጻጻፉ ይታወቃል። አቶ ሀይሉ ታሪኩን የሚያስረዱ ጽሁፎች እንደተመለከትኩት ወላጆቻችሁ ሰባት ልጆች ካፈሩ በኋላ አበቃ ካሉ በኋላ ወላጆች የመጣ ልጅ ስለነበረ የተለያዩ ስሞች ተሰጥተውት እንደነበረ ታሪኩ ይገልጻል። የት ነበር? የኋላሸት፣ ሲሳይ፣ እንግዳ ወርቅ የሚሉ ስሞች ሁሉ ተሰጥተውት እንደነበረ የታሪኩ ማስታወሻዎች ይገልጻሉ። እስኪ አስታውሱን። ነው ይሄ ትክክል ነው። እኔ እንደ መጨረሻ ልጅ ነበር የታየሁት። መጀመሪያ እንግዲህ እኔ ሰባት ዓመት በልጠዋለሁ። ነው ብዬ ሕልም እናታችን በቃ በእኔ ላይ ደምድም አለች፣ የሚል ግምት ነበረ አንተን እያየች ነው መስፍን የወለደች ይባላል። መልካችንም ይመሳሰላል። አሁን እሱ እንደ ተወለደ አባታችን እስከ ዛሬ ድረስ ሰባት ዓመት ሙሉ ቆይታ የተወለድክ የት ነበርክ ብለው አባታችን ይነገራል። ተከታታይም ስለሆንም ነው መሰለኝ ያላውቅም። የመልካችን መመሳሰልም ነገር አለ። ከዚህ ሌላ እርግጥ ሞጆ የሚባል ስም አለው። ሞጆ የተባለበት ምክንያቱ የእናታችን ጓደኛ የሆኑ ሴት እዛው ሞጆ መጋላ ተወለደ ሲወለድ እኚህ ሴትዮ ሜቴ ልጆን ሞጆ ብየዋለሁ ብሎ ይሏታል ሞጆ አንድ ቅጽል ስሙ ነው ይወደዋል እንደ ሞጆ ተብሎ ሲጠራ ደስ ይለው ነበር የት ነበርክም ሲባል ደስ ይለዋል ወደ የኔ ነህ ልሻገር የኔ ነህ አለ አለ እሺ መስፍን ሀብተማርያም ምን አይነት ሰው ነበር እያልን ነው እንግዲህ ህይወቱን ለማስታወስ እየሞከርን ያለ ነው በቅርበት የምታውቃቸውን ጠባዩን መስፍን ሀብተማርያም ምን አይነት ሰው ነበረ? ለምን ያህል ጊዜ እስታውቀዋለህ? አንጋሽ መስፍን እንግዲህ ማውቀው እኔ ቢያንስ ከሰላሳ አመት በፊት ነው። በልጅነት እድሜ አባቴ አንዳንድ ድንቅ የሆኑ የእሱን ችሎታዎች ያወራልኝ ስለነበረ በዛ አጋጣሚ የጻፋቸውንም መጽሐፍቶች ያው እንደምታውቀው እና አዜብን፣ እነ አውደ አመትን፣ የቡና ቤት ስዕሎች፣ የሌሊት ድምፆች የመሳሰሉትን መጽሐፍቶችንም አነብ ስለነበረ አጋጣሚ ሆኖ የህልውና ነገር ሆኖ ከልጁም ጋራ በትዳር አብረን ኖረን ሁለት ልጆች አፍርተናል። ከተወሰኑ አመታት ወዲህ በቅርብም ደግሞ ብዙ ስራዎችን አብረን እንሰራ ነበረ እና በዛ አጋጣሚ ነው ያለኝ ቅርበት አንጻር መጨረሻም ባረፈበት ሰዓት እኔ ጋር ነበረ። በጣም ብዙ አውቀዋለሁ ማለት ይችላለሁ። ጋሽ መስፍን ምን አይነት ሰው መሰለህ? በጣም ግልጽ የሆነ ሰው ምንም ነገር ከተሰማው ፊት ለፊት ነው የሚነግርህ ልዩ የሆነ ባህሪ ነው ያለው። ግልጽ ነው ለማለት ነው ባጭሩ። መልካም አለም አቀፍ ጨረታዎችን ሳዘጋጅ በስራም አብረን የመስራት እድል ነበረን። ብልሃል በተለይ በመስናብ ተማሪያም የስነ ጽሁፍ ሰውነት በቋንቋ ችሎታው ማብራቸው በምትሰሩት ስራ ላይም እንዲሁ የተሳተፈበትን የገለጽከው እስኪ አስረዳን። የመስናብ ተማሪያምን ስራ ለማየት ያህል ጋሽ መስንን ስራዎች ስናይ ለምሳሌ በአስራ ዘጠኝ ሰማኒያ አንድ የጻፋቸው አዜብ መጨረሻ ላይ አሁን ያዘጋጃቸው መጽሐፍ አለን ሳይታተም አጋጣሚ እሱ ለህልፈተ ህይወት በቃ። ለመርቸንቶ ሰፊር የሚባል በጣም ድንቅ የሆነች መጽሐፍ ዘ ሀንድረድ ኢንፍሉዌንሺያል ፒፕል ኢን ዘ ወርልድ የሚል መጽሐፍ ትራንስሌት ለማድረግ ሞክሮ ነበረ። ለመተርጎም ሞክሮ ነበር እያልከኝ ነው? አዎ፣ ዘ ሀንድረድ ኢንፍሉዌንሺያል ፒፕል ኢን ዘ ወርልድ በዓለም ከፍተኛ ተጽዕኖ ያደረጉ በዓለም ከፍተኛ ተጽዕኖ ያደረጉ በዓለም ላይ መቶ ከፍተኛ ተጽዕኖ ያደረጉ ግለሰቦች ብሎ ያወጣቸው ይሄ መጨረሻ ሰዓት ላይ ነው። ግን ዘ መርቸንት ኦፍ ዘ ፒር የሚለውን ግን ጽፎ ጨርሶታል። ኤዲት ተደርጎ ተጽፎ አልቋል። መታተም ነው የቀረው። እሱን እየደከመ ስለመጣ በአጋጣሚ ቆሙ። ያው እንደምታውቁት ከአምስት መቶ ሀምሳ በላይ መጽሐፍ ጽሑፎችን የጻፈው ብዙ መጽሐፍቶችን ጽፏል። በሬዲዮ ፕሮግራም፣ በተለያዩ ነገሮች ላይ የሚያቀርባቸው የእሱ የወግ ጽሁፎች አሉ። እንደምታውቀው በዚህ በአዲስ ጉዳይ መጽሔት ላይም ብዙ ጊዜ ይቀርብ ነበረ። እና ጋሽ መስፍን ድንቅ ችሎታ ነው ያለው። ይሄ ነው ብዬ መግለጽ አልችልም። በቅርቡ እስከ ዕለተ ሕይወቱ እስከ እልፈተ ሕይወቱ ድረስ እኔ ጋ ነበረ የነበረው። በአጋጣሚ ዓለም ዋንጫ አብረን ነው ምናል በዓለም ዋንጫ ዙሪያ እንኳን ይሰጣቸው የነበሩ ይናገራቸው የነበሩ አባባሎች በጣም ነበር የሚደንቀኝ። ተጫዋቾች ጋር ያለ ረብሻ ቀይ ካርድ አይተው ሲወጡ ዳኛው ተጫዋቹ ተጫዋቹ ሲነግስ እሱ እንዴት አድርጎ በግጥም አድርጎ እንደሚናገረው ብትሰማ በጣም ይደንቃል። ስራ ትቼ የነበረ ቁጭ ብዬ ማየው። ከሱ ጋር ኳስ ለምን በጣም ደስ ይለኛል። ከሱ ጋር ኳስ ማየት አክቸዋሊ ሙሉ ጨዋታ፣ ግማሽ ጨዋታ አይቶ በቃ ደህና ደሩ ብሎ እሱ ይተኛል። የእኔን የመጨረሻዎቹን ጊዜያት አንተ ጋር እንደነበረ ና አብረህም ሆነ የማሳለፍ ጊዜ እንደነበረ ገልጠሃል። እስኪ ስለ አሟሟቱ አስረዳን። በቅርበት የምታስታውሰውን ህመሙ የጠና ነበረው? የረጅም ጊዜ ታመመ? አዎ፣ ያው እንደምታውቀው ህመሙ እንትን ያለው ከላይቤሪያ ከመጣ በኋላ ነው ላይቤሪያ ግዳጁን ሳይጨርስ ነው የመጣው። ጥቂት ቀናት ሲቀሩት፣ ያው ላይቤሪያ እንደምታቆሙ ሙቀቱ ከፍተኛ ነበረ። በዛ መሀል ንፋስ ነገር አገኘውና ትንሽ ሳምባው ተጎድቶ ነበር አቋርጦ የመጣው። እንደሚታወቀው ጦር ኃይሎች ሆስፒታል ከፍተኛ ሕክምና ተደርጎለት እንደ ቀድሞ ሁኔታ ባይመለስም፣ ከዛን ጊዜ ጀምሮ የመተንፈሻ አካሉ ላይ ችግር አለ። በዚህ በያዝ ነው ጥር ሁለት ሺ ስድስት ላይ የኢትዮጵያ ደራሲያ ማህበር ባዘጋጀው ዝክረ መስፍን ሀብተ ማርያም በተከበረበት ሰዓት በዛን ቀን መድረክ ላይ ወጥቶ ያው የተናገራቸው ንግግሮች አሉ። እና ምንድን ነው ህመሙ እየበረታበት መጣ። አላስተኛውም፣ ያስመትፍን አይተኛም። በጣም ካልባሰበት ያመውም ያው እንደምታውቀው የተወሰነ ሰዓት ተኝቶ ይወጣል፣ ይጽፋል። ያቺ ጻፋትን ደግሞ ለቅዳሜና ለእሑድ ደግሞ መጣጥፎቹን አዘጋጅቶ ለሚመለከተው መጽሔቶች ያቀርብ ነበረ። በመጨረሻ አሁን ከመሞቱ ከአንድ አራት ወር በፊት የህክምና እየተከታተለ ነበረ በተለያዩ ሆስፒታሎች በተለይ በቤተል በቤተል ሆስፒታል እና በአሚን ጀነራል ሆስፒታል በጣም የሚገርምህ ነጻ ህክምና ነበር የሚያደርጉለት። እነኚህ ሁለቱን ሆስፒታል ጓደኞቹ ናቸው። በቅርብ በዛ ህክምናውን ሲከታተል ቆይቶ በመጨረሻ ላይ ያው እሱ የሚኖርበት ቤት እንደምታውቀው ሰባተኛ አካባቢ በዚህ በአዲሱ የባቡር መንገድ ኢንፍራስትራክቸር ምክንያት መንገዱ እየተሰራ ስለሆነ መንገዱ ታርሶ መሄጃ መግቢያ መውጫ የለውም እና ያ ነገር በጣም ስለከበደን ጠይቀ ነው እኛ ጋ ናና ስጆችም ሁለት ስለሆኑ እነሱ ጋር ቢያስታምሙ ለጊዜው መንገድ ውስጥ እስኪስተካከል ብለን እኛ ጋር መጣ ነው። ከፍተኛ የሆነ ለውጥ ነው። ከፍተኛ ለውጥ ነው። እንትን ያለው እርግጥ ጋሽ መስን ባለቤቱ ከሞቶች፣ ከአስራ ዘጠኝ መቶ ዘጠና አራት አመተ ምህረት ጀምሮ እንደምታውቀው ለሙያው ነው። ራሱን ለሙያ አሳልፎ የሰጠ ነው። ለራሱ ሳይሆን ለህዝብ የኖረ ሰው ነው። ህክምና እየተከታተለ ነው እና በቃ እኛ ድኗል ብለን ያው ባልታሰበ ሰአት ሐምሌ ስድስት ውድ ማታ ወደ ከምሽቱ ሶስት ሰዓት አካባቢ አጋጣሚ ኳስ ሲደርስ ትቀሰቅሱኛላችሁ ብሎ ያው እንትጋደም አለ። ያው የመተንፈሻ አካሉ ላይ ችግር ነበር። በአጋጣሚ የመተንፈሻ አካሉ ላይ እንግዲህ በደረሰ እንትን ትንሽ የመድከም ባህሪ ያየንበት፣ እንዳየን ቀድመን ቶሎ ብለን ወደ ሜልቦርን ሆስፒታል ወሰድ ነው። ሆስፒታል እንደደረስን በአጋጣሚ ያው ሀያት ሆስፒታልም ሄደን ነበረ በአጋጣሚ ስንደርስ፣ ያው የትንፋሹ ሁኔታ እየቀነሰ እየቀነሰ በመምጣቱ በመጨረሻም ያው ህይወቱ አልፋለች። አሟሟቱንም ጨምረህ ነው የነበረውትን መጨረሻ ጊዜያት ያስረዳህን የኔ ነህ። አቶ ሀይሎ ወደ እርሶ ልመጣ ነው ለመጨረሻ ጥያቄ። ይሰሙኛል? እሺ እሺ። በተለይ የእሱን ስራዎች በሚመለከት የስነ ጽሁፍ ሰዎችን ስለምናናግር፣ እናንተ ቤተሰባዊ ህይወቱን ይበልጥ እንድትነግሩን የሞከር ነው። አቶ ሀይሉ እርስዎ ሲያስታውሱ የወጣትነት ጊዜው ምን ይመስል ነበር? ከጓደኞች ጋር የነበረው ምን ይመስል ነበር እንደ ወጣት? ቅድም ገና ታዳጊ እያለ የነበረውን ሁኔታ ለመጽሐፍ ያለውን ጉጉት፣ በትምህርቱ ቀልጣፋ እንደነበር አስረድተውናል። ከ ከጓደኞቹ ጋርስ የነበረው ግንኙነት ምን ይመስል ነበር? በወጣትነቱ ምን አይነት ሰው ነበር? መስፍን በወጣትነቱ ጊዜ በጣም እንደ ነገርኩ የስነ ጽሁፍ ፈጠራ ምኞቱ ሁሉ እንደ ነበረ የታወቀ ነው። ይጫጭር ነበረ እንዳልኩ፣ አትክልት ውስጥም ሆኖ ይጽፋል። ወፎቹም ሲንጫጩ ምን ይላል። ይሄ የፈጠራ ዝንባሌ እንደኖረው ያስታውቃል። ኳስ ጨዋታም ይወዳል፣ በረኛም ሆኖ ብዙም ጊዜ ሲጫወት፣ ቮሊቦልም ሲጫወት ሁሉ፣ ዋናም ይወድ ነበረ። ጓደኞቹ ጋራ ጥሩ ጥሩ ዝንባሌ እንጂ የዱርዬነት መንፈስ የለውም ነበረ። በቃ በዚሁ በትምህርቱ ላይ ከባድ ትኩረት ነበረው። ስኩልም ደግሞ በአስራ ሁለት አመቱ ጥሩ እንደሚጽፍ ነግሬ ያለው በአስራ አራት አመቱ አምቦ ሁለተኛ ደረጃ ለምን ወደ አምቦ ሄደ? ከሞጆ ቤተሰባችሁ ተዛወረ። ምንድን ነው ወደ አምቦ የወሰደው? አዎ ከአንደኛ እስከ ሰባተኛ ሞጆ ጨረሰ። ሚኒስትሪ ያለፈ አምቦ በአስራ አራተኛ አመቱ ሄደ። ለሁለተኛ ደረጃ ትምህርት በዛን ጊዜ እንግዲህ ናዝሬት እና አምቦ ነው የሞጆ ልጆች የሚመደቡ። ከሰባተኛ ክፍል በላይ የለም ነበር። ያው የሚኒስትሪ ፈተናውን አለፈ ወደ አምቦ መደበሱ ሌሎች ወደ ናዝሬት ሲመደቡ፣ እሱ አምቦ ሄደ። እድሜው አስራ አራት ዓመት ነበረ። እዛ ማረጋ ህይወት ሁለተኛ ደረጃ ትምህርት ቤት ገባ። እዚሁ በድርሰት ጽሁፉ በጣም እየገፋበት ሄደ። እንደውም አንድ መምህሩን የማስታውሰው አቶ አሰፋ መኩሪያ የሚባሉ የአማርኛ መምህር ነበሩ። እሳቸው ፈተና ሰጥተው እዛው ሲማሩ ሲፈተኑ፣ እሱ ሌሎቹ ሳይጨርሱ እሱ ፈተናውን ጨርሶ ማስተር ልውጣ ወይ ይላቸዋል። እንዴ፣ እንዴት ነው ተቀበለው፣ እስኪ ና፣ እሺ፣ ውጣ። ከወጣ በኋላ በማግስቱ መምህሩ አርሞ ሲያመጣ ክፍል ውስጥ ልጆቹን መስፍን ሀብተ ማርያም የሚባል ከእናንተ ውስጥ ማን ነው ብሎ ሲጠይቅ አለው ማስተር ይላል። አሀ ነይስ ወደ እኔ ቀረብ ሲል ግንባሩን ይስመዋል ጥሩ ደራሲነቱን ለመግለጽ ያህል ነው። አንደኛ ወጥቶ በዛ በድርሰቱ በየውጪ ይለዋል። የአስራ አራት ዓመት ልጅ ነው እንደነገርኩ። ከዛ እንደዚህ እያለ ገፋ አራቱንም አመት ተምሮ ወደ አዲስ አበባ መጣ። ማትሪክ ተፈትኖ በብዙዎቹ አልፎ አንድ አንድ ትምህርት ወጥቋል መሰለኝ። ቀጥታ ወደ ምጽዋ ሄደ። ምጽዋ ሶስት አመት በመምህርነት በአማርኛ መምህርነት። አንድ ጓደኛው ነበረ ዳንኤል ዮሐንስ ጀርመኒ ነበረ። ከእሱ ጋር ሄዱ እዛ ሲያስተምሩ ቆይተው በሀምሳ ስምንት ላይ ተመለሰ። በደማርያም ማርያም ትምህርት ቤት ገብቶ እዛ አሟላና ማትሪክ አለፈ በሀምሳ ስምንት ዓመተ ምሕረት አፄ ኃይለ ስላሴ ዩኒቨርሲቲ ገባ። አራት አመት ያው ከነ ብሔራዊ አገልግሎቱ ነው። ጨርሶ በማድረግ ስላለፈ እዛው ግራጁዌት አሲስታንት ተባለ። አስተማሪ ሆኖ ሲኖር መጨረሻ ላይ በስልሳ አራት ወደ ካናዳ ሄደ። በጋዜጣና በመጽሔት ያወጣቸው ልዩ ልዩ ጽሁፎች በጥራዝ ቢታተሙለት ይሄ ትልቅ የወጋ አባት ነው የሚል ያው አሁን በተጻፈው አይነት ምኞት ነበረው። ደበበ ሰይፉም አሁንም ቢሆን እንደዚሁ ቢደረግለት ጥሩ ነው የሚል አስተሳሰብ ነው ያለን። ከጻፋቸው ስድስት መጽሀፎች ሌላ መጽሀፍቶቹ ደግሞ የቡና ቤት ስዕሎች፣ የሌሊት ድምፆች፣ አዜብ፣ አውዳመት፣ ዘ ሚሲንግ ብሬ የሚል ነበር። ደግሞ አሁንም ቢሆን ሌላ መርቻንት ሲር የሚል ያልታተመ ጽሁፍ አለ። እነኝ እነኝህን ረጅም ልብ ወለድ ለመጻፍ አስር ቻፕተር ደርሶ ኢንስፓይሬሽን አጣሁ ብሎ የሞቱ ንደር ብዬ ነው። መልካም። አቶ ሀይሉ ሀብተ ማርያም፣ አቶ የኔነህ ባልቻ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሉላ ደናው በጣም አመሰግናቸዋለሁ አሉላ አድማጮች በመስፍን ሀብተማርያም ስነ ጽሑፋዊ ስራዎቹ ላይ ያተኮረ ከባለሙያ ጋር የሚካሄድ ውይይት በሌላ ጊዜ እናቀርባለን። አድማጮች የራዲዮ መጽሔት ፕሮግራማችን ይቀጥላል። አሁን ከሙዚቃ ዓለም ትረካዎች በዛሬው የሙዚቃ ዓለም ትረካ የአመቱን የዩናይት ስቴትስ ምክር ቤት ቤተ መጽሐፍት ምርጥ የፖፕ ሙዚቃ አሸናፊ ድምፃዊ የፒያኖ ተጫዋችና የሙዚቃ ደራሲ ቢልጆን ጥበባዊ ህይወት ጉዞ እናስተዋውቃችሁ። ቢልጆ ለክብር የበቃበትን ሽልማትም ምንነት እናስቃኛቸው። ግልጆ፣ እንደ አውሮፓውያን የዘመን አቆጣጠር በ1974 የዛሬ 40 ዓመት የተጫወተውና ዘኢሰንሻል በሚል ርዕስ ባሳተመው የሙዚቃ አልበሙ ያወጣው ስልቱ ነው። ግልጆ በቅርቡ ከሀገር ሀገር እየተዘዋወረ የሙዚቃ ትርኢቱን ባሳየባቸው መድረኮች የዚያን ዘመን የጠገበ የቀደመ ዜማውን በመግቢያው የሰማነውን ዘኢንተርቴነር የተሰኘውን ስልቱን ግጥሞች በዘፈን የተዋጣለት የሚያደርጉና ለስኬት የሚያበቁትን ሕጎች በሙሉ የጣሱ ሲል ቀልዶባቸዋል። ይሁን እንጂ እርሱ እንዳለው ሳይሆን ከአርባ ቀዳሚ ነጠላ ዜማዎች 33ቱን ለዚያ ታላቅ እርከን በማብቃትና 23 ጊዜ ለግራሚ ሽልማቶች ታይቶ በስድስቱ አሸናፊ በሆነበት የዕድሜ ልክ የሙዚቃ ሕይወቱ ይኸው የገርሽዊን ታዋቂ የሙዚቃ ሽልማትም ተመርጧል። ወደር የለሽ በተባለለት በዚህ የዕድሜ ልክ የሙዚቃ አስተዋጽኦ ከዚህ ቀደምም ለሮክ እና ሮል እንዲሁም ለሙዚቃ ደራሲዎች ሆሎፌም ስያሜን በቅቷል። በተለያዩ ዓመታት ያደረጋቸውን የሙዚቃ ትርኢቶችን ያንኑ ያህል በአድናቆት የሚተርቅ ታሪክ አላጡም። እንደ አውሮፓውያን የዘመን አቈጣጠር በ1987 ዓ.ም በቀድሞዋ የሶቪየት ኅብረት ያሳየውን ታሪካዊ ሙዚቃ ድግሱን ይጨምራል። የገዛ ራሱን ድምፅ እጅግም ለማይወድ ድምፃዊ አይከፋም ነው የተባለለት በአሜሪካዊው ታዋቂ ሙዚቃ ቀማሪ ጆርጅ ገርሽዊንና በዘፈን ግጥሞች ደራሲው በወንድሙ አይራ ስም የተሰየመው የዩናይትድ ስቴትስ ኮንግሬስ ቤተ መጻሕፍት የገርሽዊን የሙዚቃ ሽልማት ለማንኛውም የተወደሰ የፖፕ ሙዚቃ አቀንቃኝ ወይም የሙዚቃ ሰው የሚሰጥ ሳይሆን በእድሜ ልክ ስራዎቹ እጅግ የገነና አስተዋጽኦ ላበረከተ በሕይወት ላለ የኪነ ጥበብ ሰው በየአመቱ የሚሰጥና በታላቅ ክብርም የሚታይ ሽልማት ነው። We're not looking for an artist who is just simply popular in their own genre. The Gershwin's George and Ira were. Remarkable. Bandu ya musik asl twaim zarf ganana samia alloyat abab sawaid allemi min merdo. Shilmat u basamat chwe tasye George na Ira be symphony musik ab chasayhon be gospel, jazz na bahagrasab be pop na be blues chmeri thawt alat የምንመርጠውም ድንቅ የሙዚቃ ሰው እነኝህን ብርቅዬ የሚያሰኙ ቀለሞች የተላበሰ ነው መሆን ያለበት። ሱዛን ሁጋን በዩናይት ስቴትስ ቤተ ኮንግሬስ ቤተ መጻሕፍት የአመታዊ ሽልማቱ አቀናባሪ ናቸው። ቢልጆ የተመረጠው ብዙዎች በቀላሉ የሚረዱትና በሥራው የሚማረኩለት ግሩም ተራኪ ወይም ታሪክ ነጋሪ በመሆኑ ጭምር ነው ይላሉ። ለምሳሌም ያህል አለንታውን በተሰኘው ዜማው በአንዲት ትንሽ የአሜሪካ ከተማ ፋብሪካዎቿ በሙሉ ከተዘጉ በኋላ ነዋሪዎቿ ስራ ሲፈቱ የሆነውን ይተርካል። ቀደም በሕይወት ስራዎቻቸው ላበረከቱት የላቀ ጥበባዊ አስተዋጽኦ ይህን ታላቅ ሽልማት ከተጎናጸፉ ታዋቂ ሙዚቃ ሰዎች ካሮሌ ኪንግ፣ በርት ባራንቻ፣ ሃል ዴቪድ፣ ፖል ማካርቲ፣ ስቲቭ ወንደር ና ፖል ሳይመን ሱዛኔ ለዓለም የሙዚቃ ታሪክ በሚሉት ከነደፉት ውስጥ ናቸው ይሏቸዋል። ቢልጆም በዚሁ መንፈስ ነው የተቀላቀላቸው። እንደ ሱዛኔ ገለጣ ቢልጆ የፒያኖ ሰው በሚለው እንሰናበት የዛሬውን። Nine o'clock on a Saturday. A regular crowd shuffles in. There's an old man sitting next to me, making love to his tonic and gin. I'm not really sure how it goes, but it's sad and it's sweet and I knew it complete when I wore a younger man's clothes. በቅርቡ ከዚህ ዓለም በሞት የተለየውን ስመጥር አሜሪካዊ የሙዚቃ ሰው አስመልክቶ በቀደመው የራዲዮ መጽሔት ያቀረብነውን ዝግጅት የተከታተለው ወዳጃችን የሚኒያፖሊሱ አድማጫችን ዳንኤል ከበደ የዚያ ዕውቅ ሙዚቀኛ ስራዎች የወጣትነት ዘመን ትውስታዎቹ አካል መሆናቸውን ገልጾ ነው የባቢው ማክን ምርጥ ስራዎች አልበም የላከልን everywhere የባቢ ዎማክን ሎኪንግ ፎር ላቭ የተሰኘውን ዜማውን ነበር ያሰማ ናችሁ አልበሙን የላከልንን ዞትር አድማጫችንን ዳንኤል ከበደን እናመሰግናለን። ለሥነ ግጥምና ቅኔ ቀለባቸውን የሰጡ ወጣትና ታዋቂ ገጣሚያንን ጨምሮ የሥነ ጽሑፍና ጥበብ አድናቂዎች የሰባሰቡባቸው ሁለት መድረኮች ናቸው። የቀጣዩ ቅንብር መነሻ የሁለት ከተሞች የሥነ ግጥም ጉባኤ ሀሳብና ስሜት ብዙ መላእክት ያየ የስድስት ወር ጨቅላ ፍልቅልቅ ፈገግታ፣ የጠዋት ላይ ጤዛ፣ የጤዛ ላይ ውሃ እንክብል ጠብታ፣ የረጋው ሐይቅ ላይ ከነፋስ ያወጋ ሰንበሌጥ ሹክሹክታ፣ እኒህን እያየው ናፍቆት ብራና ላይ ጨረቃዋን ስዬ፣ ሐዘን ጸጸት ችግር ወዲያ ማዶ ጥዬ፣ እንዲ አይነት ሀሳብ ሰማይ ላይ ደመና ደመና ላይ ስዕል፣ ስዕል ውስጥ እኔ፣ እኔ ውስጥ ደግሞ አንቺ ፍቅር ተወለደ፣ ጥላቻችን ሞተ፣ ጊዜው ተለወጠ፣ ዘመን ለእኛ ባተ። ንፋስ ወዲያ ወዲህ፣ እኛ ግን ወደ ላይ ተቃቅፈን ወደ ላይ፣ የነገ ፍቅራችን ዛሬ ላይ እስክናይ። ይህን ሁሉ ያየው ይህ የህይወት ባህር አልጨኸም ዝም ብሏል። እኔ ግን ሂድ፣ በደስታ ቦርቅ፣ ዘለ፣ ሰማይ ንካ፣ መሬት ላይ ቁጭ በል፣ እሰይ በል፣ እልል በል እልል በል ይለኛል ጠዋትና ማታ ፈልጌ ጠብቄሽ ያገኘውሽ ለታ። ገጣሚ ሰለሞን ሳህለ ሐሳብና ስሜት በሚል ርዕስ የቋጠራትን ርዘም ያለች ግጥም ቀንጨብ አድርገን ነበር በማስቀደም የሰማ ነው የሰለሞን ሐሳብና ስሜት በዋሽንግተን ዲሲና በአዲስ አበባ ከተሞች በአንድ ቀን ለተካሄደው ዓመታዊ የግጥም ጉባኤ መክፈቻም ጭምር ነበረች። ዋነ ጠቢቡ በእውቀት በታምሩ ሞትን ሰባት ዓመት አቆመው ከበሩ። ታዲያ ምን ዋጋ አለው ሞትን ቢገትሩ፣ ሕይወትን አክብረው አጣፍጠው ካልኖሩ። ይችኛዋ ደግሞ በመድረኩ ከተሰሙት አንዷ የሰለሞን ሞገስ ምጥን ግጥም ናት። ዋና መቀመጫውን እዚህ በዋሽንግተን ዲሲ ባደረገው ጣይቱ የባህል ማዕከል ጠንሳሽነት ውሳኔ በሚል ተመሳሳይ ርዕስ በተመሳሳይ ጊዜ ከተካሄደው የዚህ ግጥም ጉባኤ አዘጋጆች ለምሽቱ የአዲስ አበባውን አስተባባሪ ገጣሚ ሰለሞን ሞገስን እና ከተሳታፊዎቹ አንዱ የሆነውን በመግቢያውም ግጥሙን የሰማንለትን ሰለሞን ሳህልን ለውይይት ጋብዣለሁ። መጀመሪያው ለመጀመሪያ እዚህ እናንተ ሀገር ታሪክ መሰለ የምትባል ጓደኛ አለኝ። አብረኝ አብረኝ የተማረች ልጅ ነች፣ ገጣሚ ነች፣ መጽሐፍም አላት አንድ ቀን የሚል እና እሷ ነበረች ይህ እንድናዘጋጅ ነው ከጣያቸው የባህል ማዕከል ጋር ያገናኘችን ውሳኔ በሚል ተመሳሳይ ርዕስ እዛም እዚህም እንዲኬድ ፍላጎት እንዳለ ነገረችን እና ከአለም ፀሐይም ጋር መገናኘት ጀመርን። ከዛ በኋላ የሚያስፈልጉ ነገሮች ነበሩ። እነማን ቢያቀርቡ ጥሩ ነው ፕሮግራሙ ላይ በሚል የራሳችን ሀሳብ ወይም ፕሮፖዛል ሰጠን። እዛ ሌሎችም የሚያስፈልጉ ነገሮች ምን ምን መሆን እንዳለባቸው ተነጋገርን እና ተስማማን፣ ሀሳብ ተለዋወጥን። በዛ መሰረት በቀረጽነው ፕሮጀክት መሰረት ማለት ነው። መጽሐፍ ካወጡም ካልታተመላቸውም በጣም ያን አድርገን በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አዳራሽ ከወጣት ገጣሚዎቹ ሌላ በተጨማሪ ተጋባዥ እንግዶችን በማድረግ የስነ ጽሁፍ ዝግጅቱን አካሂደናል እና አዳራሹ ሙሉ ነበረ። የተረፈ ቦታ አልነበረም። ብዙ ሰዎች መጥተውልናል፣ ተገኝተዋል። ከገጣሚዎቹ በተጨማሪም መጋቢ ሐዲስ እሸቱ አለማየሁ ተገኝተው በሀገራችን ስነ ጽሁፍ ላይ፣ በቅኔ ላይ፣ በባህል ላይ፣ በታሪክ ላይ የሚደገፈውን እየደገፉ የሚተቸውንም ደግሞ እየተቹ በጣም አዝናኝና እና አስተማሪ መልእክቶችና ትምህርት አስተላልፈውልናል። በተጨማሪም ደግሞ የግዕዝ ቅኔ መምህር የሆኑት መምህር ሀዋስ ተረፈ በሀገር ቤት ባለው ሥርዓት መልክ ባቢያቸውን አጣብተው ባዶ እግራቸውን ሆነው በግዕዝና በአማርኛ ቅኔ ዘርፈው በጣም አስደስተውናል። ተመልካቹ ቅኔ የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ። ዝግጅቱ በጣም ጥሩ ነበረ። ፕሮግራሙን ስንቀበል ከዛ የተሰጠን መመሪያ ነበር። እኛም እዚህ ፕሮግራሙን ለማካሄድ የተጠቀምንበት ምንድን ነበር ያ መመሪያ፣ የተስማማንበት መመሪያ ተሰጥቶን ነበር። እኛም የራሳችን ይዘን አዘጋጀን። ብልሃል ምንድን ነበር ያ መመሪያ? እሺ ለምሳሌ አንደኛ የተሰጠን ርዕስ ውሳኔ የሚል ነበረ። አስገዳጅ ነገር አይደለም። ፍላጎት ያላቸው ውሳኔ በሚል ርዕስ በጭብጡ ላይ እንዲጽፉ አድርገናል። ሌላው ደግሞ በሀገር ቤት ያለውን የወጣቶች የስነ ጽሁፍ እንቅስቃሴ ባለን አቅም ለመደገፍ እንፈልጋለን ስላሉ ይህንን ነው የተቀበልነው ነው እኔ ብቻ አልነበርኩም የሰራሁት፣ ሌሎች ሰዎች ነበሩ። አብረውም አስረስ ነበሩ፣ ጌታቸው የሚባል ልጅ ነበረ፣ ኤርሚያስ ስዩም፣ ደስታለኝ ስዩም እገዛ ሰጥተውን ይህን ፕሮግራም ብናዘጋጀው አንደኛ ወጣት ደራሲያንን ያገናኛል፣ ያስተዋውቃል፣ ልምድ ያለዋውጣል ብለን አሰብን። ሁለተኛ ለስነ ጽሁፍ ወዳጆች ደግሞ ከወጣቶች ስነ ጽሁፍን ለመስማት ለማድመጥ ተጨማሪ መድረክ ይሆናቸዋል የሚል ነበረን። በእኛም በኩል በሀገራችን ለሚካሄደው የስነ ጽሁፍ እንቅስቃሴ እድገት አጋዥ ነው ወይም ደጋፊ ነው በሚል ነው የተቀበልነው እና በዚህ በተስማማነው መሰረት ዝግጅቱ አካሄደናል። ውሳኔ በሚል ርዕስ ባለፈው ሳምንት በአዲስ አበባና በዋሽንግተን ዲሲ መካከል የተካሄደውን የግጥም ጉባኤ የስነ ጥበብ ምሽት ነበረ። ሰለሞን ሞገስ፣ ከአዘጋጆቹ አንዱ ዋና አዘጋጁ በመሆንህ ዝግጅቱ ምን ይመስል እንደነበረ እሱ ጠቅላላ ስዕሉን ሰጥተናል። ሰለሞን ሳህለ፣ ከዚህ በፊት የነበረው ለመጀመሪያው ዝግጅት አዘጋጅ ዛሬ ተሳታፊ ሆነ የተገኘ ነበርክና፣ ሰለሞን ሞገስ ያካፈለንን ስሜት በቅርብ ከሚረዱት ውስጥም እንደመሆንህ ምን ይመስል ነበረ ለአንተስ እንደ ተሳታፊ እስኪ ንገረን የአንተስ እይታ ምን ይመስላል የዘንድሮ የውሳኔ ፕሮግራም ዝግጅቱ በጣም ደስ ይል ነበረ የመጀመሪያ ህይወት እዚህ ቦታ የሚለው ዝግጅት ላይ ሙዚቀኞችን ጨምረን ነበረ ባህልም ዘመናዊ ሙዚቀኞች ጨምረን ነበረ እሱ ጥሩ ነገሩ ነበረ እዚህ ውሳኔ ላይ ያየሁት፣ እና ደስ ያለኝ ደግሞ ቅን የሚቀኙ ሰዎችም አብሪ ተቀላቅለው ቅኔ ሲዘረፍ በግዕዙም በአማርኛውም ሲዘረፍ፣ የሚገርመው ነገር ከተጋበዙት ገጣሚያን መሃል አብሬ ቁጭ ብዬ ነበር እና የግዕዙ ቅኔ ሲቀኝና ትርጉሙ ሲተረጎም የነበረው ታላቅ የታዳሚውም ደስታ በጣም ደስ ሲል ነበረ። ወደፊትም ቢሆን ቢደረግ እያንዳንዱ ፕሮግራም ላይ እንደዚህ ነገር ቢደረግ፣ ስነ ጽሁፉንም ከግዕዙ ጋር አገናኝተን የምንሄድበት መንገድ ያሳየን አዲስ አዲስና ደስ የሚል ነገር ነው እሱ በጣም ደስ ያለኝ እና ለየት ያለብኝ ፕሮግራም ነበረ። ደስ ሲል ነበር። በቃ የሰዓት ችግር ብቻ ነው የነበር እንጂ ፕሮግራሙ አጠር መጠን ያለ ትልቅ ትምህርት የሚሰጥ ከነበሩም አድማጩ ሁሉም ደስ ያለው ፕሮግራም ነበረ። እንዳጋጣሚ አጋጣሚ ሆኖ ነው የነበርኩኝ የመጀመሪያው ያቀረብኩት ነው የነበርኩኝ። በተለይ ከኔ በኋላ የነበረው ነገር ደስ ሲል ነበር። እኔ አሁን ሰለሞን ሞገስን እንዲሆ የምጠይቀው አሁን

አዎ እያደመጥኩ ነው። እንግዲህ ሁለት ሰለሞኖችን እያነጋገርኩ ስለሆነ ግራና ቀኝ እስከና አባት ስማችሁ እየጠራው ቦታ እያለዋወጥኩ ጠይቃለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ እስኪ የሳቧችሁን የተለየ ስሜት ያሳደረብህን ጠቃቅስልን። አድማጮች በሁለቱ ከተሞች አመታዊ የግጥም ጉባኤ መነሻነት ከሁለቱ ሰለሞኖች ጋር የጀመርኩት ወግ አልተቋጨም። ለቀሪ ውይታችን ከምርጥ ግጥሞቻቸው ጥቂቱን አክለን በመጪው ፕሮግራማችን እንመለሳለን። ለአሁኑ ግን ገጣሚያኑን እንግዶቼን ሰለሞን ሞገስንና ሰለሞን ሳህሌን አመሰግናለሁ። እግዜር ይስጠልን። Sie wird kapferbar betränkt and these ሸዋንዳኝ ኃይሉ ስሜስ አድማጮች አሁን ወደ አዲስ አበባ የሚወስደን ዝግጅት ይኖራል። ንጉሴ አክሊሉ የታሪክ ማስታወሻ በሚያገላብጥበት ዝግጅቱ ባለፈው የራዲዮ መጽሔት ጠቀስ ያደረገውን አንድ ርዕስ ያነሳል። ጋዜጣ ላይ የወጣት አንድ ታሪክን ጀምር አድርጓል። ያ ታሪክ ምንድን ነው ብለን ታሪኩን ሰርቀን ሳናቀብል ምንድን ነው የሚነሳው? ጸሐፊው ሀብታሙን ራስ መስፍን ላናግር ሄጄ ድሃውን ራስ መስፍን አናግር የመጣው ብሎ ጻፈ ነው ሰው የሚለው የጻፍኩት አለ ጸሐፊው ሀብታሙን መስፍን ላናግር ሄጄ ስለ ድህነቱ ሰምቼ መጣሁ ነው የጻፍኩት። የአነጋገር ልዩነት ብቻ ሳይሆን የይዘትም ልዩነት አለው፣ በጣም ልዩነት አለው። ንጉሴ ዝግጅት በኋላ ያን ጸሐፊ ስሙን አላሳወቅንም ለጊዜው። ንጉሴ በታሪኩ ጠቅሰው ከሆነ እንሰማለን። ግን ንጉሴ ማንን ይሆን ያናገረው? የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ሆነው በቅርቡ የተመረጡትን የሰባ ዓመት ዕድሜ ያላቸውን ልጃቸውን ልጅ ዳንኤል ጆቴ መስፍንን እንዲህ እያሉ ያጫውቱናል። አበባ ኃይለኛ ነው ይሉሃል፣ ሰው ታስራለ ይሉሃል፣ በጣም የተረፈረፈ ሀብት አለ ይሉሃል፣ መሬት ወ መሬት ከሰው ትቀማለህ ይሉሃል። ምንድን ነው የነገር ኬት ነው የመጣው? እውነት ነው ወይ ትምህርት ቤት ሆነን የምንሰማ ወይ ነው? እውነት ነው ወይ? አባት ለልጁ መልስ ሲመልስ የሚስቀው አሳሳቅ አለ አደለም? እስቲን ልጅ ላስተምረው ድንገረው ብሎ ይመስለኛል። ስማ አለ አሁን ሰላሳ አመት ሆኖኛል አልኩት። ሰው ስገርፍ አይተኝ ታውቃለህ? ኧረ የለም። የሰው መሬት እስከማ አይተኝ ታውቃለህ? ኧረ የለም። ሀብታም ነው ይሉኛል አለ አሽከሮቼ ገንዘብ እየተበደርኩ ለሰው እንደምሰጥ ታውቃለህ ይህንን? አለ ስማ መስፍን፣ አይለኛ ነው ሲባል አትጥላ። ያስረኛል ይገርፈኛል፣ ብሎ ይፈራኛል፣ አይነካ ጀማለ። ስለዚህ ወሬውን ለቀዋለሁ አለ የሚባለውን ዝም ነው ምለዋል። መስፍን ሀብታም ነው ሲባል ደግሞ ከነገ ዛሬ ይሰጠኛል እያለ ይኖራል። እኔ መስፍን ግን የምሰጠውን ገንዘብ ነው እንጂ የምፈልገው፣ የማከማቸው ገንዘብ የለኝም። ያለኝ ደግ ደግሞ ሰጣለሁ ማንንም ሳለይ ስለምሰልም ና ስለምሰጥ ሀብታም ተባልኩ። ሀብታም መባል ደግሞ አትጥላ። ነገ ዛሬ ደግሞ ይሰጠኛል ብሎ ሌላውም አንተው ጋር ነው ያለው። እኔ መስፍን ስስተም አደለሁ። የተሰጠኝም ስም አባ መስጠት ነው። መሬት የተኛው መሬት ነው ጅማ ላይ እንደሆነ የጅማ ንብረት፣ የጅማ ሀብት በነበሩት የሀገሩ ክለባቶች የነበረ መሬት መንግስት በግብረ ጠልነት እንደሚወስድባቸው ስለተረጋገጠ ንጉሠ ነገሥቱን አስፈክቼ የአባ ጀፋርም ቤተሰብ በግብረ ጠል የሚወሰድባቸው መሬት ስለሚበዛ የምትፈልጉትን አስቀሩና ሌላው ለመንግስቱ በርኩት መሰረት በርከት ያለ መሬት ለመንግስት ገባ። አዲስ አበባ ድረስ መጥቼ ለህዝብ እንዲገዛው ተደረገ። ያኔ አንድ ጋሻ መሬት ሰላሳ ብር ነው። ያኔ ገንዘብ አለ የሚባለው የተወሰኑ ሰዎችና ምናልባት ሚኒስቴሮች ናቸው። መሬት መርቻለሁ እኔ መስፍን ያለኝን እሰጣለሁ አለሁ እንጂ አንድ ስንዝር መሬት የሰው አለካ እያለኝ የምወስድበት ምክንያት ምንድን ነው? ጅማን ለቂቄ በመታሁበት ጊዜ ጅማን የተረከቡት ሰዎች የኔን ስም ማጥፋት ስለነበረባቸው፣ ከንጉሠ ነገሥቱን ጋራ ለማጣላት ስለተፈለገ እጅ አዝማች መስፍን መሬት ቀማ ተባልኩ። ፍርድ ቤት ብትሄድ ወረቀቱ ያለ ነው። እኔ ግን ወጥቼ እንዲህ አላደረኩም አልልምም አላልኩም፣ ምንልበት ምክንያት የለም። እኔ የምሰራው ለክሬንና፣ ለንጉሴ፣ ለመንግስት፣ ለባንዲራ ነው እንጂ ሰው ምን ይለኛል ምን አይለኝም አይደለም። አንድ ቀን ግን ታሪክ ይተወታለች። ስለዚህ ሙሉ ጌታ ሉሌ ቢሯቸው ሄዶ በሚያነጋግራቸው ጊዜ ተመሳሳይ ነገር ነው የነገሩት። ዩኒፎርም ይለብሳሉ። ከልጅነት ጀምሮ ከንጉሰ ነገርሱ በአራት ሻል ነው የሚበላለቱት። ዩኒፎርሙ ያምርባቸዋል። የሚቀመጡበት መኪና ሁሉ ትልቅ መኪና ነው። ሰው የሚያቸው በዛ በነበረው ፖለቲካ የድሃና የሀብታም የሚባለው እጽዋታ ስለነበረ ታርጌት ያደረጓቸው ፈረንጆቹም በኮሚኒስት አይዲያም የሚሄዱት ራስ መስሉ ስለሽ አንደኛ፣ የንጉሰ ነገስቱ ባለሟላቸው ንጉሰ ነገስቱ ሳይሉ በፊት እንዲህ መደረግ አለበት ብሎ ትእዛዝ ሰጥተው የሚያሳስቡ ሰው ናቸው። ዛሬ ወንድሜን ችግር ላይ ካለህ አንተን ግቢ ወስደው ተለተው ሲመጡ ያንተ ጠላቶች ጦራቸው የሚያነሱት ፍርዱ ላይ ሳይሆን ረስ ላይ ይህንን እኛ አብዮቹም በኋላ የተገነዘቡ ነው ነው። ልጅ ዳንኤል መስፍን እንዲህ እያሉ በሰፊው ነው ያጫወቱን። ልጅ ዳንኤል መስፍን ይሻን ሳይኖሮ አርበኛ ሳይሆኑ እንዴት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ሆኑ ብዬም ጠይቄያቸዋለሁ። በሌላ ፕሮግራም በሌላ ዝግጅት እንመለሳለን። አሉላና አዲሱ፣ ለዛሬ አመሰግናለሁ። ይኸው ነው ንጉሴ። እግዚአብሔር ስጥልን። እኛም እናመሰግናለን። መልካም ምሽት። እግዚአብሔር ስጥልኝ። አመሰግናለሁ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ ማለት ነው በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን፣ ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ዘመናት ታለፈ በቃልሽ ታስሬ

ከሚው ከም ቀደምና አንቺ የዋ በአይነ ያስገማይሽ ሰላም ይስፍሽ በአይነ ስጋ እስኪ ያገናኘን ሰላም ያቆየን። አዎን የመሰናበቻው ዜማ ጀምረዋል። እስከዚያው ታዲያ በጀመርነው በዚህ የጃኪ ጆሴፍ ፊያሜታ የተሰኘ ዜማው እስከ ማጠቃለያ ዜና እናዳረሳቸዋለን። ትዝታሽ ይኖራል ዛሬ مش من افروتن ای با زورا من دسن فی که سلام کن فیامتا بلی سلام کن ልቤ ኖራን ልንቺ እንደተከፋ ፍጹምን ያልቆርጥም በአንቺ ተስፋ እጠፍተሻለው አንቺ ደና ዛሬ የምንደገና ልቤ ኖራን ልንቺ እንደተከፋ ፍጹምን ያልቆርጥም ባንቺ ተስፋ እናይ ዘላለም ዩና ሎሚው ከም ቀደምና አንቺ Sabe, me I'm አድማጮች አሁን አጠር ያሉ ማጠቃለያ ዜናዎች። ላይቤሪያ ውስጥ የኢቦላ ቫይረስ የያዛቸው አሜሪካዊው ሐኪም እያገገሙ ይመስላል አሉ አንድ ከፍተኛ የዩናይትድ ስቴትስ የጤና ባለስልጣን። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከላት ዋና ኃላፊ ቶም ፍሬዳን ዛሬ እሁድ በሰጡት ቃል የእያንዳንዱን ታማሚ የወደፊት እጣ መተንበይ ባልችልም እኚህ ሐኪም ኬንት ብራንትሊ ግን እየተሻላቸው ይመስላል ብለዋል። ዶክተር ብራንትሊ ትናንት ቅዳሜ ነው ወዲህ ወደ ዩናይትድ ስቴትስ መጥተው በድጋፍም ቢሆን በእግራቸው እየተራመዱ ጆርጂያ ክፍለ ሀገር የሚገኝ ሆስፒታል የገቡት። የእሳቸው ባልደረባና እሳቸውም ኢቦላ የያዛቸው ሚስዮናዊቱ ናንሲ ራይትሶል ለሕክምና በቅርብ ቀን ይመጣሉ ተብሏል። ሊቢያ ትሪፖሊ ውስጥ ዓለም አቀፍ አውሮፕላን ጣቢያውን ለመቆጣጠር ተቀናቃኝ ሚሊሻዎች ባደረጉት ውጊያ ሀያ ሁለት ሰዎች መገደላቸውን የሀገሪቱ መንግስት አስታውቋል። ቻይና ውስጥ ደግሞ በደቡባዊ ምዕራብ ግዛቷ በሚገኝ ተራራማ አካባቢ በደረሰ የመሬት ነውጥ ቢያንስ አንድ መቶ ሰባ አምስት ሰዎች መሞታቸው ታውቋል። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት እስካሁን አራት ሰዓት በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሶስት ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስክናገኛችሁ ከፕሮግራማችን አቀናባሪ ቴሌላይ ቤት ጋር የራዲዮ መጽሄት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በቀጣይ ፕሮግራማችን እንመልሳለን። የአሁኑም ግን በዚሁ ተሰናበትን። ሰላም